የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ትናንት እዚህ ብራስልስ ባደረጉት ስብሰባ ከላቲን አሜሪካ የቬንዙዌላ ቀውስና ከአፍሪካ ደግሞ የሱዳን የፖለቲካ ሁኔታ በወቅታዊ ጉዳዮች ውይይት ከተደረገባቸው ጥቂቶቹ ሲሆኑ ሊቢያና ሳህል ግን ሚኒስትሮቹ በጥልቀት የተወያዩባቸው እንደሆነ ተገልጿል። የውጭ ጉዳይ ኃላፊዋን ወይዘሮ ሞጎረኒ ሚኒስትሮቹ በሱዳን ላይ ስላደረጉት ውይይትና የገልፍ ተፎካካሪ አገሮች በሱዳን ጣልቃ መግባት ህብረቱን የሚያሳስበው ስለመሆኑ ከዲደብሊው ለቀረበው ጥያቄ ሲመልሱ በሱዳን ጉዳይ ብዙም ባይወያዩም ቀደም ሲል የገለጹትና ስልጣን ወደ ሲቪል አስተዳደር እንዲተላለፍ የሚጠይቁ አቋማቸው አሁንም የጸና መሆኑን አስታውቀዋል። በስብሰባችን መጀመሪያ ላይ ስልጣን ወደ ሲቪል አስተዳደር እንዲተላለፍ የምናደርገውንና የምንሰጠውን ድጋፍ ግልጽ አድርጊያለሁ። ይህን ውን ለማድረግ የአፍሪካ ህብረትን አቋምና ስልት ደግፈን የቆምን ሲሆን፣ ይህ ስልትም ውጤት እንደሚያስገኝ ህብረቱ ያምናል ብለዋል። በህዝብ ግፊት ተገደው ከስልጣናቸው የተወገዱትን ሚስተር ኦማር አልበሽርን ተክቶ ስልጣን የያዘው የሱዳን ወታደራዊ ካውንስል ስልጣኑን ለሲቪል አስተዳደር እንዲያስተላልፍ በሱዳናውያንና በዓለም አቀፉ ህብረተሰብ ጭምር እየተጠየቀ ቢሆንም እስካሁን ግን ስልጣኑን እንደያዘ መሆኑ የሚታወቅ ነው። ወታደራዊ ካውንስሉ የሽግግር መንግስት ለማቋቋም ከተቃዋሚዎች ጋር ከስምምነት ተደርሷል ቢባልም በሚመሰረተው የመንግስት አይነትና መዋቅር ላይ ግን ገና እንዳልተስማሙ ነው የሚታወቀው። በሳውዲ አረቢያ የሚመራው የአረቡ ሀገሮች ቡድን ለወታደራዊ ካውንስሉ የሚሰጠው ድጋፍና የገንዘብ እርዳታ የተጀመረውን ድርድር እንዳያኮላሸውም ብዙዎች ይሰጋሉ። የውጭ ጉዳይ ሚኒስትሮቹ በሊቢያ ላይ ሰፊ ጊዜ ወስደው የተወያዩና ውሳኔዎችንም ያሳለፉ መሆኑን ወይዘሮ ሞገሮኒ በጋዜጣዊ መግለጫቸው አስታውቀዋል። የአውሮፓ ህብረት አባል አገሮች ራሳቸው የሊቢያ ተቃራኒ ኃይሎችን በመርዳት ችግሩን እያባባሱ ነው የሚል ክስ የሚቀርብ ሲሆን፣ ለመሆኑ የአውሮፓ ህብረት አባል አገሮች በሊቢያ ላይ በአንድ ድምፅ ይናገራሉ ወይ የሚል ጥያቄም ለውጭ ጉዳይ ኃላፊዋ ቀርቦላቸው ነበር። አዎ፣ የአውሮፓ ህብረት በሊቢያ ላይ በአንድ ድምፅ ነው የሚናገረው። በተለያዩ ድርጅቶች ልዩነቶች ተንጸባርቀው ከሆነ ዛሬ በህብረቱ ውስጥ አልታዩም፣ በማለት ሚኒስትሮቹ በጋራና በአንድነት ያስተላልፏቸውን አራት ውሳኔዎች ጠቅሰዋል። ውሳኔዎቹም አንደኛ በትሪፖሊ ላይ የተከፈተው ጥቃትና ጦርነት ለዓለም ሰላም ጭምር ስጋት መሆኑ፣ ሁለተኛ ሁሉም ተፋላሚ ወገኖች በአስቸኳይ የተኩስ አቁም ስምምነት እንዲያደርጉና እንዲተገብሩ፣ ሶስተኛ ለሊቢያ የፖለቲካ ቀውስ ጦርነት መፍትሄ ሊያስገኝ እንደማይችልና ሁሉም ለመንግስታቱ ድርጅት የሰላም ጥረት ተባባሪና ተገዥ እንዲሆኑ የሚጠይቅ ሲሆን አራተኛው የአውሮፓ ህብረት ከመቼውም ጊዜ በላይ አንድ ላይ በመሆን ለመንግስታቱ ድርጅት የሰላም ጥረት መሳካት የበኩሉን እንደሚያደርግ ያረጋገጠ እንደሆነ ተገልጿል። ገበያው ንጉሴ ለዲ ደብልዩ ብራስልስ